Voice ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ታህሳስ ሰባት 2010 ዓመተ ምሕረት ፕሮግራሙን ጀመረ። በኢትዮጵያ ወቅታዊ የፖለቲካ ጉዳዮችና በአጠቃላይ የሀገሪቱ ቀጣይ ዕጣ ዙሪያ የተካሄደ ክርክር። አሁን በክርክራችን ላይ እንደተገነዘብ ነው ሁለት የፖለቲካ አቅጣጫዎች ነው። ከአቶ ያሬድ ግግር የጠብሰምኩት ማንነትን እያበረድን ዜግነትን ደግሞ እያጎላን እንሂድ የሚል ነው። እኔ የኢትዮጵያ ታሪካዊ ችግር የዜግነትና የማንነት ጉዳይ አይደለም ነው ምለው ኢትዮጵያን ይሄ አጠራቆ የያዘው የማንነት ፖለቲካ ትንሽ እልባት እንዲያገኝና በጋራ የሚያስተሳስረን እሴቶች ላይ እንዲኖር ሕገ መንግስቱ ሊሻሻል የሚችልባቸውን አንዳንድ ቦታዎች መጠቆም ይችላሉ። እንደዚህ እያደረግን ጥገናዊ ለውጥ ወይንም ሪፎርም መፍትሄ ሊሆን ይችላል። ጊዜው አላለፈም። የግድ በጣም አመፃዊ የሆነ ለውጥ መምጣት አለበት ብዬ አላስብም። ተከራካሪዎች አቶ ያሬድ ጥበቡና ፕሮፌሰር ዳንኤል ተፈራ ናቸው። በምሽቱ ዝግጅታችን ይዘናቸዋል። የማስተናግዳችሁ ሰሎሞን አባተ ነኝ። የሙዚቃ ቃናም ይዘናል። ብርሃን ኃይሉ ፕሮግራሙን ታቀናብራለች። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳነች ፍሳዬ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን እያደገ በመሄድ ላይ ያለው የሰሜን ኮሪያ የኒክሌር ብቃት በቀጥታ በዩናይትድ ስቴትስ ላይ አደጋ ይጥላል፣ ስለሆነም አሜሪካ ራሷን ለመከላከል አስፈላጊውን እርምጃ ሁሉ ትወስዳለች ሲሉ ትላንት አርብ ተናግረዋል። እንዲህ አይነት አደጋ በሚደቀንበት ወቅት እርምጃ አለመውሰድ በማንኛውም ሀገር ተቀባይነት አይኖረውም ብለዋል ቴለርሰን። የውጭ ጉዳይ ሚኒስትሩ ኒውዮርክ ከተማ በሚገኘው የተባበሩት መንግሥታት ድርጅት የጸጥታ ምክር ቤት ፊት ቀርበው ባደረጉት ንግግር ሀገራችንን ለመከላከል ሁሉንም አይነት አማራጮችን እንደምንጠቀም ግልጽ አድርገናል፣ ይሁንና ከሰሜን ኮሪያ ጋር ጦርነት ማካሄድ አንፈልግም ሲሉ አስረድተዋል ቲለርሰን። ይህን ያሉት ስለ ሰሜን ኮሪያ ጉዳይ ለመነጋገር ጃፓን በጠራቸው ስብሰባ ላይ ነው። ጃፓን የወሩ ተረኛ የጸጥታ ምክር ቤት ፕሬዚዳንት ነች። ዩናይትድ ስቴትስ ራሷን ከሰሜን ኮሪያ ወረራ ለመከላከል አስፈላጊውን አማራጭ ሁሉ ትጠቀማለች። ይሁን እና ዲፕሎማሲ መፍትሄ ያመጣል የሚል ተስፋ አለን ሲሉም ቲለርሰን አክለዋል። ሀያሉ የደቡብ አፍሪቃ ገዢ ፓርቲ የአሁኑን ያህል ተከፋፍሎ በማያውቅበት ሁኔታ አዲስ አመራር ለመምረጥ ተሰብስቧል። አምስት ሺህ የሚሆኑ የአፍሪቃ ብሔራዊ ኮንግረስ ተወካዮች ዛሬና ነገ የድርጅቱን መሪ ይመርጣሉ። የእርምጃም አጨቃጫቂው የድርጅቱ መሪ ጃኮብ ዙማን የደቡብ አፍሪካ ፕሬዝደንትነት ያበቃል ተብሎ ይጠበቃል። ዙማ ሶዌቶ በተሰበሰበው ጉባኤ ላይ ባደረጉት ንግግር ለአፍሪካ ብሔራዊ ኮንግረስ ባዕድ የሆኑ ተግባሮችን ልንጠቀም አንችልም ብለዋል። ድምፅ ለሚሰጡት ተወካዮች ንግድን የሚጠቅም የሚመስል ውጤት ከማስገኘት እንዲቆጠቡ አስጠንቅቀዋል። ሚዲያው የአፍሪካ ብሔራዊ ኮንግረስን መጉዳት ይፈልጋል ሲሉም ነቅፈዋል። የዙማ የሙስና ቅሌት የአፍሪካ ብሔራዊ ኮንግረስን ያመሰ ሲሆን ዙማ በድርጅቱ ጉባኤ ላይ ከመሪነት ይወርዳሉ። እሳቸውን የሚተካው ሰው ሀገሪቱ ከሁለት ዓመታት በኋላ ምርጫ በምታካሄድበት ወቅት ገዢው ፓርቲን ወክሎ ለፕሬዝዳንትነት መወዳደሩ አይቀርም። ዙማ ከፓርቲው ጉባኤ በኋላም እስከ ምርጫው ጊዜ ድረስ በስልጣን ሊቆዩ ይችላሉ። ይሁንና ተንታኞች እንደሚሉት ከቀጣይ ምርጫ በፊት ከስልጣን እንዲወርዱ ፓርቲያቸው ሊያሳምናቸው ይችላል። ዙማን ለመተካት የሚወዳደሩት ሰዎች ምክትል የሀገሪቱ ፕሬዚደንት ሲሪል ራማፎሳ እና ሚኒስትር የነበሩት አንጋፋ ዲፕሎማት እንኮሳዛና ላሚኒ ዙማ እንደሚሆን ይገመታል። ላሚኒ ዙማ የፕሬዝደንት ጃኮብ ዙማ ባለቤት እንደነበሩ የሚታወቅ ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ አሜሪካ ለሶማሊያ ወታደራዊ ኃይል የምትሰጠውን እርዳታ ማከፋፈሉን አስመልክቶ የሶማሊያ ተጠያቂነት ይሻሻላል የሚል ተስፋ እንዳላቸው ገልጸዋል። ሁሉንም እንኳን ባይሆንም ከፊሉን ለመቆጣጠር እንችላ እንደምንችል እርግጠኛ ነኝ ሲሉ የመከላከያው ሚኒስትር ትላንት አርብ በፔንተገን ማለት በመከላከያ ሚኒስቴር መስሪያ ቤት ለጋዜጠኞች ተናግረዋል። ይህ አባባል የሶማሊያ ወታደራዊ ኃይል ከአሜሪካ እርዳታ የተገኙትን ምግብን፣ ነዳይ ዘይትንና መሳሪያን የመሳሰሉት እንደሚገኙ ወታደራዊ ኃይል በተደጋጋሚ ለማስረዳት አለመቻሉን ያንጸባርቃል። ረድኤቱ ለጊዜው የቆመው የዩናይትድ ስቴትስ የምትሰጠው እርዳታ በተገቢው መንገድ ለሚገባው ዓላማ መዋሉን ለማረጋገጥ ነው ሲሉ አንድ የውጭ ጉዳይ ሚኒስቴር ባለስልጣን አስገንዝበዋል። የግልጽነትና የተጠያቂነት እርምጃ እስከሚወሰንበት ጊዜ ድረስ አብዛኛው ለወታደራዊ ኃይል የሚሰጥ የሎጂስቲክስና የኪስ ገንዘብ ረድኤት እንደሚቆም በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ቃል አቀባይ መሪን ዎለርስ ጠቁመዋል። የሶማሊያ መንግስት የአሜሪካን መለኪያ የሚያሟላ አዲስ የተጠያቂነት ስርዓት ለመመስረት መስማማቱን አንድ የውጭ ጉዳይ ሚኒስቴር ባለስልጣን ተናግረዋል። ሁለት ከኢቦላ በሽታ የተረፉ ሴራሊዮናውያን የጤና ጥበቃ ሰራተኞች በሽታው በተዛመተበት ወቅት መንግስት የረድኤት ገንዘብ አዛብቷል የሚል ክስ በሀገሪቱ መንግስት ላይ መስርተዋል። የጤና ሰራተኞቹ ታመው በነበረበት ወቅት መንግስት አስፈላጊውን ጥሪት አላቀረበም፣ ይህም ለብዙ የስራ ባልደረቦቻቸው ህልፈት ምክንያት ሆኗል ይላሉ። የጤና ሰራተኞቹ መንግስት የረድኤቱን ገንዘብ በሚገባው ቦታ ላይ አለማዋሉ የከሳሾቹን በጤንነት የመኖር መብትን ተጋፍቷል ይላል የተመሰረተው ክስ። ኢቦላ ቫይረስ በጊኒ ያንዣበበው ከአራት ዓመታት በፊት ሲሆን በቀጣዩ ዓመት ወደ ጎረቤት ሀገሮች ላይቤሪያ እና ሴራሊዮን ተዛመተ። ሴራሊዮን ውስጥ ከ3ሺ በላይ የሚሆኑ ሰዎች አለቁ። በዓለም ደረጃ ደግሞ ከ11ሺ በላይ የሚሆኑ ሰዎች በአብዛኛው በሰዓቱ ምዕራብ አፍሪካ ሀገሮች ነው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ህዳር 7 2010 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም በኢትዮጵያ ወቅታዊ የፖለቲካ ጉዳዮችና በአጠቃላይ የሀገሪቱ ቀጣይ ዕጣ ዙሪያ ቅኝት ለማድረግ በተከታታይ የተካሄዱ ክርክሮች አካል ነው። ለምሽቱ ድጋሚ ስርጭት የተመረጠው ተከራካሪዎች አቶ ያሬድ ጥበቡና ፕሮፌሰር ዳንኤል ተፈራ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የክርክራቸውን የመጨረሻ ክፍል ይዞ ቀርቧል። ከግራም ከቀኝም ይህን ውይይት የሚከታተሉ ሰዎች የሚወስዷቸው ነጥቦች፣ የሚከራከሩ የሚነጋገሩባቸው ይኖራል። የሀሳብ ልዩነቶች ኖረውም የጋራ የሆነ ወደፊት የሚያራምድ መነጋገሪያ ሀሳብ ማምጣት ነውና የዚህ ፕሮግራም ዓላማ። እስኪ እናንተም ማሳያዎች ነው፣ የተለያየ ሀሳብ ኖሯችሁ ነገር ግን የኢትዮጵያ ጉዳይ ግድ እንደሚለው ሰው የከፋ ሁኔታ ከመምጣቱ በፊት እንዲህ መደረግ አለበት እያላችሁ ነውና፣ ሌሎችም በዚህ ሰዓት የሚከታተሏችሁ በዛ መንፈስ አሁን እናንተ እንደምታደርጉት የማይስማሙባቸው ወይም የተለያየ እይታ ያላቸው አመለካከቶች ይኖራሉና፣ የጋራ ሊሆኑ የሚችሉት ሀሳቦች የትኞቹ የሆኑ አቶ ያሬድ? የጋራ መፍትሄ ሀሳብ ሊሆኑ የሚችሉ አንደኛ ኢትዮጵያዊ ዜግነት ሁላችንን የሚያስተሳስር የጋራ መሆኑን የመቀበል እና ይሄ ጎልቶ የሚታይበትን ኢትዮጵያ ለማምጣት በስርዓቱም ውስጥ ያሉት ሆኖ ከስርዓቱ ውጭ ያለው ሕዝብ እንዲያምንበት ማድረግ እና የኢትዮጵያን ታሪካዊ ቦታ፣ የወደፊት ተስፋዋን፣ ዛሬ ያለችበትን ሁኔታ የምንስማማበት ሁኔታ መፍጠር አንዱ መንገድ ይሄ ነው። ከሁሉ በላይ ግን እኔ አሁን በእጃችን ላይ ያለ እና ቀዳሚው ነገር ቢመስለኝ ኢህአዴግ ውስጥ የተፈጠረው የፖለቲካ ድቀት ተባብሶ አገሪቱን ወደሚያተራምስ ደረጃ እንዲወርድ ሳይሆን ኢህአዴግ ውስጥ በሚኖር ህጋዊ ፖለቲካዊ መንገዶች መምጣት የሚችልባቸው እድሎች በሙሉ ግፊት መደረግ አለባቸው፣ እድል መሰጠት አለባቸው ብዬ አምናለሁ። ይሄ ምን ማለት ነው? በአሁን ሰዓት የወያኔ ግፊት አንቀበልም ማለት የጀመሩት የሁለቱ ክልል ድርጅቶች የኦሮሞ ሕዝብ ዴሞክራሲያዊ ድርጅት እና የብሔረ አማራ ዴሞክራሲያዊ ንቅናቄ ውስጥ የሚታዩት መንፈሶች እነዚህን መሰረት አድርጎ እነሱ ፓርላማ ውስጥ የበላይነት አላች። ይህንን በፓርላማ ውስጥ ያለ የበላይነታቸውን ተጠቅመው ለምሳሌ የፖለቲካ እስረኞች እንዲፈቱ ማድረግ ይችላሉ። ለምሳሌ ፓርላማው ለፕሬዚደንቱ፣ ፕሬዚደንት ሙላቱ ነው ስማቸው፣ ልክ ነው፣ ሙላቱ ተሾመ ነው። ለሳቸው እነዚህ እነዚህ የፖለቲካ እስረኞች ዶክተር መራራ ጉድና፣ በቀለ ገርባ፣ እስክንድር ምናምን ይፈቱ ብለው ያሉትን የፖለቲካ እስረኞች መቶ የሚሆኑ ሁለት መቶ የእነሱን ስም በማቅረብ ያን እንዲደረግ ማድረግ ይችላሉ። ኢትዮጵያን ይሄ አጠራቆ የያዘው የማንነት ፖለቲካ ትንሽ እልባት እንዲያገኝ እና በጋራም የሚያስተሳስረን ሴቶች ላይ እንዲኖር ህገ መንግስቱ ሊሻሻል የሚችልባቸውን አንዳንድ ቦታዎች መጠቆም ይችላሉ። እንደዚህ እያደረግን እየተረጋጋን ለውጥ ማምጣት እንችላለን። እና ጥገናዊ ለውጥ ወይንም ሪፎርም መፍትሄ ሊሆን ይችላል። ጊዜው አላለፈም። የግድ በጣም አመፃዊ የሆነ ለውጥ መምጣት አለበት ብዬ አላስብም እና በዚህ መንገድ ብንሄድ አገራችን ትጠቀማለች ብዬ ነው ማስበው። መልካም። የተለያየ ሀሳብ ያላቸውም ብዙዎች ሊስማሙ ሊጀምሩ የሚችሉትን መንገድ አስመልክቶ ነበር ቀደም ብዬ ጥያቄ የወረወርኩት ዶክተር ዳንኤል አሁን በክርክራችን ላይ እንደተገነዘብነው ሁለት የፖለቲካ አቅጣጫዎች ነው። ከአቶ ያሬድ ግግር የቀሰምኩት ዜግነትና ማንነት ማንነትን እያበረድን ዜግነትን ደግሞ እያጎላን እዚህ ሂድ የሚል ነው። እኔ የችግሩ መነሻ የኢትዮጵያ ታሪካዊ ችግር የዜግነትና የማንነት ጉዳይ አይደለም ነው የምለው። ስለዚህ የነጻነት ጉዳይ የኢኮኖሚ ነጻነት፣ የፖለቲካ ነጻነት ጉዳዮች ናቸው። አሁን ችግራችን ምንድን ነው? ይሄንን የፖለቲካ ነጻነት የኢኮኖሚ ነጻነት የሚያራምድ ወይም የሚፈልግ ድርጅት አለመኖር ነው። ስለዚህ ምን የሚያስታርቅ ሀሳብ አለ ብትለኝ ምንም ነገር የለም። ዜግነትና ማንነት ብለው በሚፋተጉ ክፍሎች ምንም ነገር ሊመጣ አይችልም። መልካም። ከአቶ ያሬድ ጋር ያላችሁ የሀሳብ ልዩነት እንዳለ ሆኖ ቀደም ብዬ እንዳልኩት በዚህ ሰዓት በሚከታተሏችሁ አድማጮች ጭምር አንድ ቤተሰብ ውስጥም ምናልባት የከረረ የተለያዩ ጫፍ የሚታዩ ሀሳብ ልዩነቶች መኖራቸውን እንቀበልና በልዩነት የሚወሰዱትን ምናልባትም ቀዳሚ ምርጫ ልናደረግ አንችልምና የከፋ አዝማሚያ ምናልባትም ብዙዎች የሚጎዱበት ሁኔታ የሚፈጠር ከሆነ ለሀገር ሁሉና ሊያሰጋ የሚችል ነገር ይፈጠር ይችላል የሚሉ ከሆነ ኢትዮጵያን እናድን በሚለው ጽሁፎ እንደ ተመለከተው ሊያግባቡ የሚችሉ የሚመስሎትን እርስዎ የሚያመነጫቸውን ሀሳቦች እንውሰድ። የትኞቹ ሀሳቦች ምናልባትም ቀድሞ የሚመጡ ብዙዎች ሊቀበሏቸው የሚችሉ መንገዶች ይመስሎታል? ባጭሩ፣ ሌላ የመጨረሻ ጥያቄ ወረውራለሁ ለሁለታቸውም። ቅድም በውይይቱ ላይ የተመለከትኩት ነገር አለ። ህዝቡ አሁን ማንነትምን ለምዶታል፣ ወደኋላ ሊል አይችልም። እንደዚህ አይነት አስተያየት በፍጹም አገሪቷን አያድነም። ሁለት ተቃራኒ ነገሮች ይዘን ወደፊት መሄድ አንችልም። ማንነት ዜግነትን ይቃወማል። ስለዚህ አንድ የፖለቲካ ሹም ተነስቶ ሱስ ይዞኛል በኢትዮጵያዊነት ስላለ ህዝቡ በሰላም ይኖራል ማለት አይደለም አከፋፈሉ ራሱ ዘጠኝ አገሮች አሉ ኢትዮጵያ ውስጥ አገሮች ናቸው እነዚህ ለምን ተደረገ ይሄ ትክክል አይደለም እዚህ ላይ ምንም አስታራቂ ነገር የለም ይሄ መነሳት አለበት ወደ ቀድሞ ክፍለ ሀገር እያንዳንዱ ክፍለ ሀገር የራሱን ጉዳይ ለማስተዳደር እና ራሱን ለመምራት ከሌሎች የተለያዩ ጎሳዎች ጋር አብሮ በሰላም የሚኖርበት ነጻ ኢኮኖሚ የገበያ ኢኮኖሚ ነው። ይህንን ማድረግ ካልተቻለ በምንም አይነት ልናቆም አንችልም። በዜግነትና በማንነት ተወጥሮ የተያዘን ህዝብ ወደ ሰላም እንመራዋለን ማለት አይቻልም። ይሄንን የምልበት ምክንያት አለ። በአሜሪካን ሀገር የሰው ልጅ እኩልነት በተለይ ጥቁሮች ላይ ከመጀመሪያ ጀምሮ ተደግፎ የመጣ ሀሳብ አይደለም። አብርሃም ሊንከን ነው የተቃወመው። ብዙ ተቃዋሚዎች ነበሩት። ብዙ ጦርነት ነበር። እስከ ዛሬ ድረስ እናያለን በደቡብና በሰሜን አሜሪካ ውስጥ ይሄ ቁርሾ አልለቀቅም። ነገር ግን ጠንካራ ሰዎች ተነስተው ይህ ነገር ትክክል አይደለም ብለው ነው። ይህ ከሆነ ዜግነትና ማንነት የሚለውን የፖለቲካ ክፍፍል እሽሩሩ ብለን ልናስታርቅ አንችልም። እዚህ ላይ ነው ልዩነቴ። መልካም የወሰዷቸውን በማግባባት ቀደም ብለው ከተናገሯቸው ውስጥ አንድ ሁለት ነጥቦችን ላንሳና የመጨረሻውን ጥያቄ ላስከትል መጨረሻ ጥያቄ በፊት ግን አሜሪካ ልክ ገነት አይነት ነገር አስመሰሏት እኮ ወጣት ልጆቻችን ትምህርት ቤት ሄደው ሲመለሱ ይገደሉ አይገደሉ ማናቅበት አገር እኮ ነው የፖሊስ ጭካኔ በፊት ለፊት በገሀድ በቀትር በጥቁሮች ላይ በሚካሄድበት ሀገር ላይ የእነሱ የፖለቲካ ፍልስፍና ለጥቁሮች መብት ያመጣ አይነት አድርጎ ማየት ስህተት ነው አሜሪካንን እንደ ነጻነት ሀገር አድርጎ ማቅረቡ። ዶክተር ዳንኤል አቶ ያሬድ በደንብ አላዳመጡኝም። አሜሪካን ምንም ነገር የማይፈጸምበት አገር ነው አላልኩም። ያን ምሳሌ ያቀረብኩት በአንድ የታሪክ ጉዞ የጠነከሩ ሰዎች ሁል ጊዜ ይነሳሉ። ውጤቱ የት እንደሚገኝ አይታወቅም። ግን እነዛ ሰዎች መነሳት አለባቸው። ስለዚህ ዜግነትን እና ማንነትን ይዞ ከመነሳት የኢትዮጵያ ሕዝብ በአንድነት በሰላም ሊኖር የሚችለው ወደ ታሪኩ ሲመለስ ነው። ወደ ባህሉ ሲመለስ ነው። ወደ ነበረበት ታሪክ ጉዞ ሲመለስ ነው ነው የኔ አባባል እንጂ አሜሪካን መንግስት ስማት ነች ማለት አይደለም። ቢሆንም አሜሪካን ከሁሉም አገር የተሻለ ነው። ለዚህ ነው እዚህ የምንኖረው። አመሰግናለሁ። መልካም የክርክር ሀሳቦች ሊቀጥሉ ይችላሉ። የማግባቢያው ሀሳብ የተወሰነ መንገድ የሚወስዳቸው ይመስለኛል። በቀሩት ደቂቃዎች የሚመለስ አንድ ጥያቄ በጋራ አነሳላችኋለሁ። ዶክተር ዳንኤል እርስዎ ባነሷቸው ቀጣይ ሁኔታዎችን አመቺ ለማድረግ በሚለው ጥያቄ ሁሉን ተጠቃሚ የሚያደርግ የነጻነት መብት መኖር፣ እኩል ተጠቃሚ የሚያደርግ የምጣኔ ሀብት እድል መፈጠር የሚሉትን ልንወስድ እንችላለን። እንደ ድምዳሜ ካነሷቸው ብዙ ሀሳቦች ውስጥ መጭመቄ ነው። ያስማማን ይችላል። ጥሩ ነው። መልካም። የመጨረሻው ጥያቄ ወደ ፖለቲካው የሚወስድ ነው። ብዙ ፈተናዎች፣ አያሌ ጥያቄዎች ከፊት የተደቀኑበት ሁኔታ ነው ያለው። የአገር ጉዳይ አሳሳቢ ነው በሚለው ብዙዎች እስማማሉ፣ እናንተን ጨምሮ። ነገር ግን አመራሩ ኢትዮጵያን እያስተዳደረ ያለው ገዢ ኃይል እራሱም ያመናቸው ብዙ ጊዜያት አሉ። አመራር ውስጥ ችግር መኖሩን አቶ ያሬድ የገዢው ፓርቲ አመራር ድቀት ብለዋል። በተለያየ ደረጃ በተለያየ ሁኔታ ውስጥ ከመኖሩ በቀር ያን ድቀት ወይም የአመራር ድክመት ኢህአዲግም ያምነዋልና ከዛ አልፎ ግን ወደ የት እንደሚወስድ በሚታወቅ ጎዳና ወይም መንገድ እየመራ ነው ማለት ይቻላል። ይሄን ጥያቄ ለሚያነሱ ምን መልስ አላችሁ አቶ ያሬድ በርሶ ልጀምር ዶክተር ዳንኤል ጨርሳለሁ የፖለቲካ አመራር ድቀቱ ኢህአዴግ እንደ ድርጅት ያለው ቢሆንም ይበልጥ ጠንክሮ የሚታየው ግን በህዝባዊ ወያኔ ሓርነት ትግራይ ውስጥ ነው በተለይ ከመለስ ሞት ወዲህ ይሄ የአመራር ክፍተት እየጠነከረ መጥቷል የግድ አንድ የሚታወቅና ኃይለኛ ሰው ለምን አልወጣም የሚል ቅሬታ የለኝም። ብዙ ሰዎች ያንን እንደ ጉድለት ያውታል። ነገር ግን መለስ ያደርግ እንደነበረ በዚህ መንገድ ብንሄድ እዚህ ቦታ እንደርሳለን፣ እነዚህ ማይልስቶንስ ወይንም ምዕራፎች በዚህ መልክ ብናልፋቸው ብሎ አመራር ሊሰጥ የሚችል ሰው ወይንም ቡድን መምጣት አልቻለም ህዝባዊ ወያኔ ሓርነት ውስጥ። በአንጻሩ ግን በሌሎቹ እህት ድርጅቶች ውስጥ በብአዴንም ሆነ በተለይ ደግሞ በኦህዴድ ውስጥ በኦሮሞ ህዝብ ዴሞክራሲያዊ ድርጅት ውስጥ ከሁለት ሺ አምስት በፈረንጆች አቆጣጠር ወይም በሺ ዘጠኝ መቶ ዘጠና ሰባት በኢትዮጵያ ካላንደር የግንቦት ምርጫ ጋር በተያያዘ አንድ የሆነው ነገር ምንድን ነው? በግንቦቱ ምርጫ ውጤት ህዝባዊ ወያኔ ሓርነት ትግራይም ሆነ ኢህአዴግ ተደናግጠው ስለነበር ምንድን ነው የሆነው ለምን ተሸነፍን ብለው ሲያነሱ ሁለት ነገር ነው የታያቸው። አንደኛው በከፍተኛ ደረጃ የተሸነፍነው በከተሞች ነው። በከተሞች ደግሞ የተሸነፍ ነው ከኢትዮጵያ ከተሞች ታሪካዊ አመሰራረት ጋር የተያያዘ ነው። የነፍጠኛው ከተሞች ናቸው እና ነፍጠኛው የልጅ ልጆች ምናምን ናቸው ልንድንሸነፍ ምክንያት የሆኑን ለዚህ መፍትሄው ደግሞ ሶሻል ኢንጂነሪንግ ማካሄድ፣ የከተሞቹን ማህበራዊ ይዞታ መለወጥ፣ በብዛት አማራ ያልሆኑ ሰዎች ከተለያዩ አካባቢዎች ወደ ከተሞች እንዲገቡ ማድረግ የሚል በመፍትሄነት ወሰዱ። በሁለተኛ ደረጃ በዘጠና ሰባቱ ምርጫ ወቅት ኢህአዴግ ሰባት መቶ ሺህ አባላት ነው የነበሩት እና ያ በቂ ነው ብለው እናሸንፋለን ብለው ነበር ተኮራርተው ምርጫው ውስጥ የገቡት። በውጤት ሲያዩት ደካማ ነበር፣ በቂ አልነበረም። ስለዚህ አንድ የወሰኑት ውሳኔ ምንድን ነው? በተለይ የደቡብ ድርጅትን እና የኦሮሚያውን ኦህዴድን በአዲስ አባላት በመቶ ሺዎች እንዲገቡበት ማድረግ እና ለዚህ ሲሉ ኮሌጅ የጨረሱ መምህራንን ሌሎችንም በመቶ ሺዎች ድርጅቱን እንዲቀላቀሉ አደረጉ። የእነዚህ ኃይሎች መግባት አዲስ ሀሳብ፣ አዲስ አመራር፣ አዲስ አሰራር ይዘው እንዲገቡ ሊያደርጉ የሚችሉበትን ሁኔታ ስለፈጠረ እነዚህ ድርጅቶች ውስጥ አቅም ጠንክሯል። በአሁን ሰዓት ኦህዴድ ባለበት ሁኔታ የሚመስለኝ እኔ ልክ ወያኔ ኢህአዴግን በቁንጮነት ይዞ ለማስተዳደር የሚሞክረው የነበረውን ያህል ባለፉት ሀያ አምስት ዓመታት አሁን ደግሞ ኦህዴድ ይሄን ለማድረግ አቅም አለኝ ብሎ ኢህአዴግን መስመር ለማስያዝ ሙከራ የሚያደርግበት ሁኔታ ቢኖር ሁኔታዎች ትንሽ ወደፊት ሊራመዱ ይችላሉ የሚል ተስፋ አደርጋለሁኝ። እንድ ዶክተር ካነሱት ህወሀት ነው ለውጥ ሊያመጣ የሚችለው ምክንያቱም ችግሩንም የፈጠረው እሱ ስለሆነ፣ ለዚህም ምክንያቱ በደህንነቱና ሰራዊቱ ውስጥ ያለ የበላይነት ብለዋል። ልክ ነው። ህወሀት በሰራዊቱ ውስጥ የበላይነት አለ። የበላይነቱ ግን ደመና ላይ ያለ የበላይነት ነው። ጄኔራሎቹ በመያዝ ነው የበላይነት ያለው። ጄኔራሎች አይደሉም ጦርነት የሚዋጉት፣ የመስመር መኮንኖች ናቸው። በዚህ ደረጃ ከበአዴን ብቻ ከአምስት መቶ በላይ ኮሎኔሎች ስራ ኮሎኔሎች፣ ጄኔራሎች በሰራዊቱ ውስጥ አሉ። ሰማንያ ሁለት በመቶ ሰራዊቱ ትግራይ ያልሆነ ሰራዊት ነው። እና የወያኔ ነው ማለት ተገቢ አይመስለኝም። ጄኔራሎቹም በማየት መልካም ዶክተር ዳንኤል ቀደም ብሎ አቶ ያሬድ እርስዎ ያነሳሷቸው አንዳንድ ነጥቦች ላይ ለሰጡት አስተያየትን ባጭሩ መመለስ ይችላሉ። ጥያቄው በርካታ ፈተናዎች የሚታዩበት አሳሳቢ ሁኔታዎች ከፊታችን የተደቀነባት አገር ናት በሚለው ገዢው ፓርቲ ራሱ አቶ ያሬድ የአመራር ድቀት ብለውታል። ገዢው ፓርቲ ራሱ ደግሞ በተደጋጋሚ ድክመት አለብኝ የሚለውን ላለፉት ጥቂት ዓመታት ሲያነሳ ተስተውሏል። ግን ይሄ ድክመት ወይም የአመራር ድቀቱ ኢትዮጵያ ወደ የት ትሄድ ወይም ደግሞ እቺን አገር ወደ የት እንደሚወስዳት በሚታወቅ መንገድ ላይ እየወሰዳት ነው ወይ? በአጭሩ አገሪቱ የምትንከባለልበት ሀዲድ ይታወቃል ወይ? ለርሶ አው የገዢው ክፍል ስህተቶች አሉኝ ብሏል። እነዚህ ስህተቶች ከየት መነጩ? እኔ እንደሚመስለኝ የፈጠሩት የድጥ ጎዳና ነው የዚህ መሰረት ስለዚህ ያንን ጎዳና መልቀቅ አለባቸው ነው የኔ አስተያየት። ይሄንን ጎዳና ፈቅደው አይደለም የሚመጣው፣ በግፊት ነው የሚመጣው። ስለዚህ በበኩሌ ስለ ኢትዮጵያ ጉዳይ አሁን ቅድም እንደጀመርከውም ተቆርቋሪ የሆኑ የተማሩም በንግድም በሌላም ቦታ ያሉ አንድ አይነት መልካም አስተሳሰብ ላይ መተባበርና ያንን አስተሳሰብ መግፋት አለባቸው። አሁን ቅድም እንደገለጽኩት ባለፈው ወር በዚህ በክፍለ ሀገር ጉዳይ ላይ ጥናት ያካሄዱ እውቀት ያላቸው የኢትዮጵያ ተማሪዎች ማለቴም በኢኮኖሚ፣ የእኔ ትምህርት ኢኮኖሚ ነው፣ በጂኦግራፊ፣ በታሪክ እውነትን በሳይንሳዊ መንገድ አቅርበው ሕዝቡ እንዲገነዘበው ማድረግ ነው። ይህን እውቀት አሁን የገዢው ክፍል ሊጠቀምበት ይችላል። ለማስረዳት ሁላችንም ፈቃደኞች ነን። ይህ ካልተደረገ የገዢው ክፍል ነው መጀመሪያ የሚጠየቀው። የገዢው ክፍል የሚያመጣው ችግር በሌላው ህዝብም ላይ ችግር ይፈጥራል። ህዝቡ ካልተባበረ ይሄንን አስቀድሞ ካላየ በዚህ ሀገርም የምንኖር ኢትዮጵያም ውስጥ ያለን የለም ጥቅም ይሰጠናልና ይሄ አሁን የያዝነው መንገድ ይቀጥል ብሎ መቆየት አደገኛ ነው ነው ምለው። በበኩ ላይ አመሰግናለሁ። መልካም። በጣም ትኩረት ባላት ነጥብ ላይ እንዲመልሱልኝ ነው፣ ዶክተር ዳንኤል አንድ አገር የሚመራበትን ጎዳና የሚሄድበትን አቅጣጫ ዜጎች የማወቅ መብት አላቸው። ብዙ ጊዜ የኢህአዴግ ረአይ የሚለውን ወይም ደግሞ የመሪዎቹ ረአይ ነው ብሎ የሚከተለውን በዚያች ሀገር ሊያመጣ የሚፈልገውን የምጣኔ ሀብት ለውጥ በተደጋጋሚ ይናገራል። ተዘገቡ የሚባሉትም የምጣኔ ሀብት እድገቶች ውዝግብ ቢኖርባቸውም በተከታታይ ዓመታት ተዘገቡ የሚለውንም ሲገልጽ ይታወቃል። ገለልተኛ ወገኖችም የመጠን ጉዳይ ልዩነት ይኖረው እንጂ የተዘገቡበትን ጊዜ ከነ ምክንያቱ ያስቀምጣሉ። ከዛ በመለስ ግን አሁን ባለው ትርምስ ውስጥ ስልጣን ላይ ያለው ኃይል አመራር አገሪቱን ወዴት አቅጣጫ እየመራ እንደሆነ ያውቃለ የሚለው ነው ከፊት ለፊት የተደቀነው ጥያቄ። ወደሚታወቅ አቅጣጫ እየሄደች ነው ወይ? በጣም ጥሩ ጥያቄ ነው። አያውቅም ባይ ነኝ። አያውቅም፣ ምክንያቱም የሚከተሉት ጎዳና ገና ጦርነት በጀመሩ ጊዜ ከሰሜን የተከተሉት ጎዳና አይቼዋለሁ የጻፉትን የተሳሳተ ጎዳና ነው። ለምንድን ነው እንደሱ ያደረጉት? ወታደር ለመገንባት ነው። አሁን ችግር መጣ። ያንን ፍልስፍና አንደኛ የኢኮኖሚ ፍልስፍና ይላ አልነበራቸው እንዲህ ነው የምናደርገው አገሪቷን። በውስጣቸው ይዘው ያሳዩት ነገር ምንድን ነው? አገሪቷ ውስጥ በኃይል ነው የገቡት። ይሄ ትልቅ ትልቅ ስህተት ነው። ይህንን መመለስ ይችላሉ፣ ማስተካከል ይቻላል። ከምን ግፊት ነው የመጣው? እዛ ውስጥ አልሄድም። ሌሎች የውጭ ኃይሎች ገፍተዋቸዋል። ለሀገሪቷ ችግር ግን መፍትሄ አልያዙም እና እውቀቱን እናካፍላችሁ ነው የምንለው። ስልጣኑን እንውሰድ አይደለም። እኛ የኢትዮጵያ ተማሪዎች ኢትዮጵያ ተማሪዎች ስልህ ኢትዮጵያን ያጠናን በልዩ ልዩ ሙያ እናንተንም ያድናል፣ ሕዝቡንም ያድናል ነው የጻፍነው። ጽሁፍ አለ እናካፍላችሁ። አመሰግናለሁ። መልካም። አቶ ያሬድ መጨረሻ ቃል የመጨረሻ ቃል ዶክተር ዳንኤል። በምርጫ ከማንነት ይልቅ ወደ ዜግነት መሄድ ይሻላል ያልኩ አስመስለ የተረዱ ይመስለኛል። እኔ እና ዶክተር ዳንኤል የምንለያይባቸው መሰረታዊ ጉዳይ ኢትዮጵያ ፖለቲካ ውስጥም ያለ መሰረታዊ ጉዳይ ምንድን ነው? ያስተሳሰብ ወይንም የአይዲዮሎጂ ለውጥ በማድረግ አገሪቱን መለወጥ ይቻላል የሚል ነገር አለ። ግን የገዢው ሀይል የያዘውን አይዲዮሎጂ እና እምነት የያዘው ለአገዛዙ የሚጠቅመውና ከመጣበት ከድገቱ ከውልደቱ እድገቱ ጋር የተቆራኙ ሰፊ መሰረት ያላቸው የአሳሰብ ጉዳዮች ስለሆኑ ነው። ስለዚህ አሁን እሳቸው እንደሚሉት በተለያዩ ኢትዮጵያውያን ምሁራን የተጻፉ ጽሁፎች ቢሰጡትና ቢያነብ ሀሳቡን ሊቀይር አይችልም። ፖለቲካ ካለንበት ሁኔታ አንዲት ጋትም ብትሆን ወደፊት እንዴት መራመድ እንችላለን ብሎ ስልት የመቀየስ ጉዳይ ነው ለእኔ ከዚህ አኳያ አሁን በተግበብ ያለው ሀቅ ምንድን ነው? ይሄንን ሀቅ የኢትዮጵያን ሕዝብ በሚጠቅም መንገድ እንዴት አንድ እርምጃ ወደፊት እናፍኪደው ብለን ማሰብ ስንገደድ ፖለቲካዊ መፍትሄ ነው ማምጣት የምንችለው። ይሄ ፖለቲካ መፍትሄ ደግሞ አንዱ መልኩ ኢህአዴግ ውስጥ ያለውን የፖለቲካ ድቀት በውስጡ ባለ ትግል ወደሚመች፣ ኢትዮጵያ ሊጠቅም ወደሚችል አቅጣጫ ግፊት የማድረግና የመምራት ነገር አንዱ መንገድ ነው ብዬ ነው የማስበው። ልዩነቶቻችን የሚመነጩት ፖለቲካን የምናይበት አይን ራሱ ይመስለኛል። መልካም ልዩነቶቹ አሉ ይቀጥላሉም። ነገር ግን ልዩነቶቹም እያሉ የተሻለ አዝማሚያ መፈጠር በሚችልበት መንገድ ላይ የየበኩላችሁን ሀሳብ ፈንጥቃችኋል። በዚህ ሰዓት እናንተን የሚያደምጡ የሚከታተሉ ቤተሰቦች፣ ደጋግሜ እንዳልኩት፣ በወንድምና በእህት መካከልም ያሉ ልዩነቶች በሚበጅ መልኩ ለንግግር እንደሚበቁ ተስፋ እናደርጋለን። የአገር ጉዳይ የተሰኘው የዚህ ልዩ ፕሮግራማችን መሰረታዊ ዓላማም የሆነው ተነጋገሩ። አድማጮቻችን አቶ ያሬድ ጥበቡ፣ ዶክተር ዳንኤል ተፈራ የአገር ጉዳይ ተረኛ እንግዶቻችን፣ ለጊዜያችሁ ለወረወራችኋቸው የሚያወያዩ ሀሳቦችም አመሰግናለሁ። በሌላ ፕሮግራም መልስ እንደምናገኛችሁ ተስፋ አድርጋለሁ። ጊዜ ስልኝ ጊዜ ስልኝ ለተሰጠ ዕድል አመሰግናለን። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ ሁለት ሰዓት እስከ ከምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ተከታዩ ዝግጅት የሙዚቃ ቃና ነው። ደሳለኝ መኮንን ነው አዘጋጁ። አብራችሁን ቆዩ። ሰለሞን፣ አመሰግናለ። አየር መስመሩን ስለለቀቅልኝ። የሙዚቃ ቃና ፕሮግራም ተጀምሯል። ኢትዝ ዩር ዎርልድ ጀኒፈር ሃድሰን ከአኬል ጋር ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቃን አድማጮች፣ በያላችሁበት ሳምንታዊ ክብር ሰላምታ ይድረሳችሁ። ኤቲዚ ሮዋርድ በተሰኘው የጀነፈር ሃድሰን ዜማ ነበር የምሽት ፕሮግራማችንን የጀመርነው። አርኬሊ ነበር ያጀባት። በዛሬው ፕሮግራም ቆየት ያሉ ዜማዎችን ይዤላችሁ ቀርቤአለሁኝ። ቀጥለን የምናደምጠው ዜማ ቦሪ ይባላል። ጀነፈር ሎፔስ ከኢጊ አዜላ ጋር ሁኗ ሁና የምትጫወተው ዜማ ነው You gotta ሳተርዴ ናይት ፊቨር የተሰኘውን ቆየት ያለውን የቢጂስን ዜማ ነበር ያደመጥነው። ከዚያ በፊት ደግሞ ቡሪ የተሰኘውን የጀነፈር ሎፔዝን ዜማ ነው ያደመጥነው። ኢጊ አዜላ ነበረች ያጀበቻት። በመቀጠል ደግሞ የብሩስ ስፕሪንግስቲንን ዳንስ ኢን ዘ ዳርክ የተሰኘውን ቆየት ያለ ዜማውን እናደምጣለን። ዩ ቢ ሎቭድ የቦብ ማርሊን ዜማ ነበር ያደመጥነው። ከባብ ዜማ በፊት ቀደም ብለን ያደመጥነው ደግሞ የብሩክስ ስፕሪንግስትንን ዳንስ ኢንዘዳርክ የተሰኘውን ዜማውን ነበር። ቀጥለን ደግሞ የዊትኒ ሂውስትንን ስቴፕ ባይ ስቴፕ የተሰኘውን ምርጥ ዜማዋን እናደምጣለን ነፍሷን ይማርና። No one told me just how to get there. But when I get there, I know. Cause I'm taking it. The kids in the street, but not enough to eat. Who am I? ማን ኢን ዘሚራር የተሰኘውን የፓፑ ንጉስ የማይክል ጃክሰንን ዜማ ነበር ያደመጥ ነው። ከዚያ በፊት ደግሞ ስቴፕ ባይ ስቴፕ የተሰኘውን የዊትኒ ሂውስተንን ምርጥ ዜማ ነበር ያደመጥ ነው። ሁለቱም ዛሬ ከእኛ ጋር የሉም። ስራቸው ግን ከትውልድ ትውልድ እስከ መጨረሻው ይተላለፋል። የተከበራችሁ የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ፣ ለዛሬ መሰናበታችሁ ሀንግ ሀብ በተሰኘው በማዶና ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው So slowly, slowly, time goes by. So slowly, time by. So slowly, time goes by. So slowly. የነበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት ዝግጅታችን እንገናኝ። ፕሮግራሙን ያቀናበረችው ብርሃን ኃይሉ ነች። ለዛሬ በመላ ባልደረቦቻችን ስም እሰናበታችኋለሁ። ሶሎሞን አባተ ነኝ። ሰላም፣ በደህና አደሩ።